ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። በእስር ላይ የሚገኘው ጋዜጠኛ ተመስገን ደሳለኝ የጤና ሁኔታ እንዳሳሰባቸው፣ አስፈላጊውን የሕክምና እርዳታ ማግኘት ግን እንዳልቻለ የመጠየቅ ብቸኛ ፍቃድ ያላቸው ቤተሰቦቹ ተናገሩ። ዝርዝሩን በዕለቱ አብይ ርዕስ ይዘናል። የትግራይ ሕዝብ ዲሞክራሲያዊ ንቅናቄ መሪ አቶ ሞላ አስገዶም ብዛታቸው በመቶዎች የተቆጠረ የድርጅቱን ታጣቂዎች ይዘው ወደ ኢትዮጵያ መግባታቸው ድርጅቱን ከመጉዳት ይልቅ ያጠናክረዋል ሲሉ የቀድሞ የህወሓት ታጋይ አረጋዊ በርሄ ለአሜሪካ ድምፅ በሰጡት የሰሞኑ ሁኔታ ትንታኔ ገለጡ። በዚህም ላይ ዘገባ አለን። ጤና አስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮች የዛሬ ሐሙስ መስከረም 6 2008 ዓ.ም ስርጭታችንን ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 7 ይዘን ቀርበናል። አስተናጋጃችሁ አሉላ ከበደ ነኝ ሲሆን ግርማ ፕሮግራሙን ትመራናለች። የሰዓቱን የዓለም ዜና እናስቀድም። እንደምናምሽታችኋል ለዜናው አዲሱ አበበ ነኝ። ደቡባዊ ሶማሊያ ከተማ ኪሲማዮ ውስጥ አልሻባብ የቀበረው ቦምብ በአንድ ወታደራዊ ካምፕ ውስጥ ዛሬ ሐሙስ ፈንድቶ ቢያንስ ሶስት የሶማሊያ ወታደሮችን እንደገደለ ባለሥልጣናት አስታወቁ። የሶማሊያ ከፍተኛው ወታደራዊ ባለሥልጣን ሞሐመድ ሼክ አብዲ ኩሽሌ እንዳስታወቁት ፍንዳታው የደረሰው የጁባላንድ ወታደሮች ደሞዛቸውን ለመቀበል እየተጠባበቁ ባሉበት ሰዓት ነው። ከጠዋቱ ወደ ሁለት ሰዓት ገደማ የደረሰውና ሁኔታው በምርመራ ላይ የሚገኘው ይኸው ፍንዳታ ከሞቱት ሶስት ወታደሮች ሌላ ዘጠኝ ያህል አቁስሏል ብለዋል ባለሥልጣኑ። በሌላ የሶማሊያ ዜና ሽማቅ ተዋጊዎች ጥቃት ዋጋ ወይም ጥቃታቸው ዋጋ የሚሰጠው ስትራቴጂያዊ ስልትም ስለሌለ ምንም ያህል ጥቃት ቢያደርሱ የሶማሊያ ወታደር እንደገለጡት አስፈሪና ስጋት ደቃኝ አይደለም ብለዋል። ፕሬዚዳንቱ ሀሰን ሼክ መሐመድ ጌዶ በምዕራባውያን የሚደገፈውን መንግሥታቸውን ለመጣል ለሚታገለው አልሻባብ በዚህ በያዝነው ወር ቡቅዳ የተባለችዋን የሶማሊያዋን ማዕከላዊ ከተማና ሌሎች ሁለት የደቡባዊ መኖሪያ ስፍራዎችን መልሶ ከመቆጣጠሩም በላይ በአፍሪቃውያን ወታደሮች ላይም ጥቃት አድርሷል። ቡርኪና ፋሶ ውስጥ ወታደሩ መፈንቅለ መንግሥት አካሄዶ አዲስ አመራር ሰየመ። ብሪጌዲየር ጄኔራል ጊልበርት ዴንዲሬ ወታደሩ ብሔራዊ ምክር ቤት ለዲሞክራሲ ብሎ የሰየመውን አዲስ አካል በበላይነት ይመራሉ ተብሏል። አዲሱ መሪ ዴንዲሬ ባለፈው ዓመት በሕዝባዊ ቁጣ ከስልጣን የተወገዱት የቀድሞ ፕሬዝዳንት ፕሬስ ካምፓወሬ የቅርብ ጓደኛ ናቸው። ዛሬ ሐሙስ በቴሌቪዥን የቀረበ አንድ የሰራዊቱ አባል መንግስት ፈርሷል፣ ጊዜያዊው ፕሬዚዳንት ሚሼል ካፋምቦም ከስልጣናቸው ወርደዋል ብሏል። ኢራቅ ዋና ከተማ ውስጥ የደረሰና ቢያንስ 21 ሰዎች ገድሎ ሌሎች 50 ያህል ያቆሰለውን የአጥፍቶ ጠፊ ቦምብ ጥቃት የኔ ነኝ ያደረስኩት ሲል ራሱን እስላማዊ መንግስት ብሎ የሚጠራው አመፀኛው ቡድን ገለጠ። በዛሬው ዕለት የደረሰ ይህ ጥቃት ጉዳት ያደረሰው ባግዳድ ውስጥ በአብዛኛው የሻይት መኖሪያዎች በሆኑ ሁለት አካባቢዎች ማለትም በባብ አል ሻርጅ እና በአልዋታ በተሰኘ አደባባይ ነው። ጥቃቶቹ በአብዛኛው የሱኒ አማጽያን ላለፈው አስር ዓመት ያደርሷቸው የነበሩት አይነት እንደሆኑም ተስተውለዋል። ቺሌ ውስጥ ትናንት ሌሊት የደረሰውና በሬክተር መለኪያ ስምንት ነጥብ ሶስት የተመዘገበው ርዕደ ምድር ቢያንስ አምስት ሰዎች መግደሉ ተገለጠ። ፕሬዝዳንቷ ሚሼል በሺለት በነውጡ ወደ ተጎዳው አካባቢ በዛሬ ዕለት እንደሚሄዱ ተናግረዋል። ለሰዓቱ ያለን ዜና በዚሁ አበቃ። ከምሽቱ ሶስት ሰዓት ላይ በሚቀርበው መደበኛ ስርጭታችን ሰፋ ያለውን የሰዓቱን የዓለም ዜና ዝርዝር ይዘን እንመለሳለን። አሁን ወደ ቀዳሚው የምሽቱ አብይ ርዕስ በእስር ላይ የሚገኘው ጋዜጠኛ ተመስገን ደሳለኝ የጤና ሁኔታው እንዳሳሰባቸው፣ አስፈላጊውን የሕክምና እርዳታ ማግኘት ግን እንዳልቻለ የመጠየቅ ብቸኛ ፍቃድ ያላቸው ቤተሰቦቹ ተናገሩ። ማምሻውን ትላንት ማምሻውን ወላጅናቱን ወይዘሮ ፋናዬ እርዳቸውንና በማከታተልም የህግ ጠበቃውን አቶ አማሀ መኮንንን አነጋግረናል። ወደ ዝግጅቱ ወይዘሮ ፋናዬ እርዳቸው እንደምናመሹ፣ እግዚአብሔር መስከን የተመሰገነ ይሁን። ደህና ነኝ። ልጁ ተመስገን ደሳለኝ እስር ላይ ነው ያለው። በቅርቡ የጤና ሁኔታው ታውቋል፣ ያመዋል የሚል ዜና ደርሶን ነው። በቅርቡ የመጠየቅ እድል ከገጠሞት እስኪ ንገሩን፣ በምን አይነት የጤና ሁኔታ ላይ ነው ያለው? እርስዎ ከሚያዩት ሲያነጋግሩት ወገብን እና ጆሬን ያመኛል ይላል፣ የሚከታተለኝ ዶክተር አለ ምን አለ ብሎ ሲሉ አትሄድም አትታከምም ብለው ጭራሹኑ ከልጆቹ ጋር እያነሱ ጠያቂም እንዳይጠይቀው አድርገውታል። ደግሞ ብዙ ቤተሰብ የለም አባት እናት ከአንድ የተወለዱ በአንድ አያት የሚጠሩ ሶስት ልጆች ናቸው። በቃ ያሉት ማለት ነው። እዚህንም እኔንም ያመኛል እንግዲህ ከዕድሜም ጋር የመጣ ነገር ስለሆነ ያመኛል። አጥንቱ ለቋል ብሎኛል ሐኪም ስለዚህ መኪና ከሌለ ዘዋይን አልችለውም በእግሬ ያው ልጆቹ ሰውም እንዳይ ዘመድ ድረስ መርቶ ሲጠይቀው እንዳይጠይቀው

አወጣኝ ችግር አለ ከዚህ በፊትም ያዋል አልጠይቀኝ ብለው እኛንም ልጆቼንም እንዳንጠይቀው ከልክለው ስንት ቦታ አቤት ልጅነ ስንት ቦታ ከጠበቃው ጋር ሄጄ ነፍሰ ገዳይ እንኳን ይበላል ምን አድርጎ ነው ይህን ያስጠፋት ምግብ የሚያስቀልብ ቤተሰብ የማንልሱት በቃ ከአሁን በኋላ ቤተሰብ እናት አባት አባት የለውም እና ወይ የተወሰነ ወንድም ብለው ያው በቃ እኛ መግባት ጀመር ና አሁን አንድ ስድስት ሰባት ሆነዋል። ወይዘሮ ፋና እንደተረዳሁት የሚጠይቁት ሰዎች ቁጥር ተቀንሶ የቅርብ ቤተሰብ አባላት ብቻ እንዲሆኑ ተደርጓል። በጤና ሁኔታም የሕክምና እርዳታ እንደሚፈልግ ና ጠይቆ እንዳልተፈቀደለት ነው የገለጹልኝ። ትክክል ነኝ? አዎ እንደሚያሙ ያቃሉ አይተውታል። በቃ ምንም

እንደምን ነህ? ደህና ነህ ወይ? ደህና እንጂ እንደ ልብ ከአጠገባችን ዞር ብሎ የሚያናግር ቦታ የለውም። በነጻነት ለማናገርም ምድል የለውም። አዎ በቃ አልተፈቀደልኝም። አትም ቤት አትሄድም ወይ ምናምን ሲሉት ያው ምን ያደወለውም አንዳንድ ሰው አጋጣሚ ሆ ታላቅ ወንድሙ አለ። የእሱ ታላቅ ሲገባ እሱ ህክምና አልተፈቀደልንም፣ በቃ የመጣውን ማየት ነው ብሎ ዝም ነው። በቃ እንደው ሌላ ወሬ ውስጥ ማንገባ አዲስ አበባ አካባቢ ያሉ ዋና ማረሚያ ቤቶች እንዳልታሰረ ለምን ወደዛ እንደተወሰደ የተነገራችሁ ነገር አለ? የተነገረን ነገር በፊት ቅሊንጦ የሚባል ነበረ። ከዛ እንደወጣ መጀመሪያ የታሰረ ለታ ወደ አምስተኛ ፖሊስ ጣቢያ ሆነ። ከአምስተኛ ፖሊስ ጣቢያ ደግሞ ቅሊንጦ ወሰዱት። ከቅሊንጦ ደግሞ አንድ አስራ አምስት ቀን እንደሆነ በቃ የሄድበትን ቀን አልተናገሩ። ልጆቹ ስንቅ ይዘውለት ሲሄዱ ዘዋ ይሄዱ አላ ፈርተው ለኔም እንዳልተናገረ በ እንደፈሩ በቃ ልጆቹ በኋላ እንደው ሲዲሽ እና ብሎ ሲሰማ ሲያየው አገኘው። ወንድም ያው ከዛ በኋላ ያው ዘዋይ ነው እንግዲህ ይዘነዋል። ያው አንድ አመትና አንድ ወር ነው የቀርል ለአንድ አመት ጥቅምት ሶስት ነው የያዘው። በቃ ከመጀመሪያዎቹ ጥቂት ሳምንታት ውጪ ከዛ ጊዜ የሚበልጠውም በሙሉ ዘዋይ ነው ያሳለፈው። ወር የሞላ አይመስለኝም ቅሊንጡ፣ ሀያ ቀን ደግሞ ቃሊቲ ሙስሊሞች ምስክር ነበረ ከኔ በኋላ እሱንም አናመጣ ብሎ የዘዋይ ማረሚያ ቤት አነጋግረው አመጡት። እዛ ቃሊቲ ቃሊቲም እንዲ ጀማምሮት ነበር፣ አይገባም ይገባል ሲሉ ያው ይዘው ሄዱ። ወይዘሮ ፋናዬ ተመስገን ምን አይነት ልጅ ነበር? እንደው እስኪ ስለ ተመስገን ስለ ራሱ ይንገሩኝ። ቤት ውስጥ ከእርስዎ ጋር ሲያሳልፍ ከወንድም ከእህቶቹ ጋር ምን አይነት ልጅ ነው ተመስገን? በጣም ጥሩ ልጅ ነው። በቃ ውሸት አይወድም በፍጹም ትንሽ እንኳን አሁን ታናሽ ወንድሞቹ አንድ ነገር ሊዋሱ ሲሉ ነው የሆነ ነገር ደግሞ እንደው ይሄ ጠፍቶ እኮ ነው ያልተሰራው። አንቺ ሁሉ ሆኖ እንዴ ማየሹ ሆንሽ ነው እድሜሽ ይፈቅዳል፣ እንደዚህ ውሸት እንዴ እና እና ከሌብ ነው ያንኑ። በቃ የሚፈልገውን ነገር እውነቷን ነው፣ በቃ የምናገር ካለም አለም ከሌለም የለም። በቃ እውነት የማየው የሚያዋጣው ምን ያደርግልሻል ብሎ ይይዛ። አንተ እንደው ቄስ ነው ሙሉ እሺ ምን ያረ እንደው ዝም ይለው ነበር። እኔ ሰው አንዳንዴ ብታስዋሽ እንኳን እንላለን፣ አይፈልግም በቃ። ያው ቀጥተኛ ነው አዎ ያንኑ በቃ ሰውም ከሰው ጋር እምቢጣላ ለምን እንደዚህ ይሆናል? ነው በቃ ሰው ቤት ያገኝ ከልጆቹ ይሄ መሆን የለባቸውም። እንዲህ አንዴ አይነት በቃ መለስ የሚል ነገር የለውም። ያንኑ ይዞ ነው። ወይዘሮ ፋናይ ለምን እንደታሰረ ያውቃሉ? የገባዎት ነገር አለ? እኔ ምናውቃለሁ፣ ያው ከዚህ በፊትም አፍሮ ፈታው። እንደገና ደግሞ ያስት ከሶስት ወር እና ከአምሳ ሺህ ብር በላይ ይክፈል ተባለ። በቃ አምሳ ሺህ ብር ይከፈል እንጂ ሶስት ወር አይታሰርም ተብሎ አወጡት። አሁን ሲል ሲል ሲል በቃ ያው ፕሬዚዳንቱ ሻል ያው ከዛ ብለው ከዚህ ብለው እንዲህ አደረገ ይላሉ። አሁን ያው ሲነግሩኝ ያው ብዙ ተነበበ ክሱ ምንድን ነው? የሰሙ ምን አደረገ ነው የተባለው? እኔ አሰማሁ በቃ ወይ ታለቅሻለሽ ሻለሽ ወይ ምን ትላለሽ እያሉ አያስገቡኝም። አንድ ሁለቴ ነው በቃ የእኔ እንጃ የረባም እንቅልፍ እኔ ተኝቼም አላውቅም። ችግር ነው በቃ ሲመጣ ራሱ ተኝት ብዬ ሶፋ ላይ ካገኘ ምን ነው ችግር አለ ምናምን እያለ ቀላልዶ? አይ ደክሞ እንዳሰሪ ስራ ያለ ገኔ በጣም እኔ ሴት ልጅ የለኝም። ሴቶች ልጆች ካላቸው ቤተሰብ እኔ ተመስገን ይሻለኛል። እንዲሁ በቃ ወንድ ልጅ ሆነ፣ ሰው መርዳት ይፈልጋል። ሰውም እንዲበደል እንዲያለቅስም አይፈልግም። ሳውቀው ድረስ ይሄ ነው ያው አትንኩኝ ነው በቃ ነገሩ አትንኩኝ፣ ሰው ላይ አይደርስም። ስለ ፍርዱ ያውቃሉ ወይዘሮ ፋና፣ የምን ያህል ጊዜ እንድትፈረደበት እንደተፈረደበት እኔ ፍርድ እንደሆነም አላየሁኝ። መቼ እንደሚፈታ ከእስር ቤት የመውጫውን ነገር የሚያውቁት ነገር አለ? የሰሙት ከጠበቆቹ ወይ ከቤተሰቦች እንግዲህ ሶስት አመት ነው ያለው። እኔ እኮ ምንም በቃ ወደ እየታገሬ ስለሆነ ደግሞ የአመት ውስጥ ፋኖት ነበረ። ወደ እዛ ሲሄድ ዝም አሉኝ፣ አልነገሩኝ። ልክ ታክሲ ውስጥ ይሄድ የፍትህ ጋዛ ጋዜጣ ዋና አዘጋጅ ጥኑ ስራች ሶስት አመት

እማ የሶስት አመት እኮ ምንም አደለች ደግሞ አበክሮ የሌለው እንዴት ሊሆን ይችላል ሲለኝ ሰው እንዲህ ልጄ ምን ሰርቶ ነው አበክሮ የማይኖረው ለነፍሰ ገዳይ እንኳን አበክሮ እያረገ መንግስት እንደው ምን ሀብ ተጽዕኖ ነገር ቢያደረግ ነው ላለው በቃ ምንም ማድረግ ስለማልችል ማውጣት ነው ማውረድ ነው ላለው እኔ መቼም ትንሽ እስኪ እንደው የሁለት አመት እድሜ እግዚአብሔር አስተንሳኝ እንደው ማታ ገብቶ እንኳን ጠዋት እንኳን በሞት እኔ በቃ ምንም ችግር የለብኝም። እግዚአብሔር ይስጥልኝ፣ በጠየቃችሁ ነገር ሁሉ በጣም ማመስገን ነው። የእናትነት ጉዳይ ቀላል እንዳልሆነ ምን ያህል እንደሚያሳስበው አውቃለሁ። ተስፋ አደርጋለሁ ሁኔታዎች የተሻለ ነው። እንደውም እግዚአብሔር ይመስገን። እንግዲህ መቼም ጠያቂ ማያሳጣው፣ ይሄ እራሱ ለእኔ ትልቅ ነገር ነው። በመግቢያችን እንደጠቆምነው ነው። የሕግ እስረኛን በተመለከተ የአገሪቱ ሕግ የሚለውን በአጭሩ ከሕግ ጠበቃ ጋር እንወያያለን። አቶ አመሃ ስለ ደንበኛው ተመስገን ደሳለኝ የጤና ሁኔታ የሚያውቁት አለ? በጥብቅና የመከታተል እድል ነበረዎት? ትክክል ነው አሉላ በእርግጥ የተመስገን ጉዳይን እንግዲህ ለረጅም ጊዜ ስከታተል ነበር። አሁንም ፍርድ አግኝቶ ተወስኖበት ማለት ነው። ቅጣት ውሳኔ ተወስኖበት ቅጣቱን በመፈጸሙ ላይ ነው። ከአንድ ዓመት በፊት አካባቢ ነው እንግዲህ ውሳኔው የተሰጠው፣ ግን በሂደት ያው የግባኝም ጉዳይ ነበር፣ የተመርም ጉዳይ ነበረ። ጉዳዩ ስከታተል ነበር። በዚህ መሀል ያው በአካል ላገኘው አልቻልኩም። ምክንያቱም አሁን ያለበት ቦታ ከአዲስ አበባ ራቅ ያለ ስለሆነ ከሌሎች ስራዎች ጋር ተደርቦ እኔ በአካል አላገኘውትም፣ ግን ስለተልኝነቱም ስለማናቸውም ነገር በቅርብ ከዘመዶች ቤተሰቦቹ ተጓደኞቹም እከታተላለሁ። የጤናውን ጉዳይ በተመለከተ በክርክር ላይ እየነበረ ጤና ችግር እንዳለው አውቃለሁ። አንደኛው ከጀርባው ጋር በተያያዘ ባልታወቀ ጊዜና ባልታወቀ ምክንያት የሚነሳበት በጣም ከፍተኛ ህመም ያለበት መንቀሳቀስ የማያስችለው እና ጀርባው አካባቢም እንዲያጎነብስ የሚያስገድደው ህመም እንዳለው አውቃለሁ። ሌላ እንደዚሁ ጆሮውም ላይ ትልቅ ችግር እንዳለበት እና በየጊዜው በተከታታይ ሕክምና እያደረገ ይሻለው እንደነበረ አውቃለሁ። አሁንም ያለኝ መረጃ ይሄ ህመሙ በተለይ ማረሚያ ቤት ከገባ በኋላ በጣም ተባብሶበት እንደነበረ በተለይ ከዚህ ከጀርባው ጋር የተያያዘው ህመም በፊት ህመሙ ሲሰማው ሕክምና በማድረግ ረፍት በማድረግ ይሻለው እንደነበረ አሁን ግን ምንም አይነት ሕክምና ሳያገኝ ለረጅም ጊዜ ሲሰቃይ ቆይቶ ለጊዜው መራመዱ ሁሉ እስኪያቅተው ድረስ ተሸግሮ እንደነበረ እና ምንም አይነት ህክምና ሳያገኝ ግን ይበልጥ ነው እያሳሰበው ያለው። ምክንያቱም ያለ ህክምና ወደ ሌላ አይነት ወደ ዘላቂ ጉዳት ምናልባትም ህይወቱንም አደጋ ላይ ሊጥል ወደሚል አይነት ተለወጠን ሊሆን ይችላል የሚል ስጋት አለው። በአግባቡ ስላልተረዳ ይበልጥ እያሳሰበው ነው ነው የሚሉን ባቸው። በትክክል በትክክል ጆሮውን በተመለከተ አሁን አንድ ጆሮ ሙሉ በሙሉ መስማት የማይችልበት ደረጃ ላይ ነው የደረሰው። አንድ ጆሮ፣ የግራ ጆሮ አይሰማም እኮ አቶ አማ። ዋናውን ጉዳይ እናንሳ። አንድ እስረኛ በእስር ላይ ባለበት ተገቢውንና ተመጣጣኝ ህክምና አገልግሎት አለማግኘት ነው ከተመስገን ጉዳይ ጋር ተያይዞ የተነሳውና፣ ህጉ ምን ይላል? አንድ እስረኛ ምን መብት አለው? የከፋ ሁኔታ እንዳይፈጠርበት፣ ሌላም አደጋ እንዳይገጥመው አንድ ህመምተኛ የህክምና እርዳታ ከውጭ ከማረሚያ ቤቱ ከሚያቀርበው የተሻለ እና ለህመሙ አግባብ ያለው ህክምና እንዲያገኝ ህጉ ምን ይላል? ምን አይነት መብት አለው? በምን መልኩ ይከናወናል በኢትዮጵያ ህግ ተመስገን በስር ያለው ስለተፈረደበት ነው። ፍርደኛ ነው። አንድ የተፈረደበት ሰው በወንጀል ጉዳይ የተፈረደበት ሰው የሚገደቡበት መብቶች አሉ፣ የሚኖሩት መብቶች አሉ። ከሚገደቡበት መብቶች አንዱ የመንቀሳቀስ መብቱ ነው። ከማረሚያ ቤቱ ፈቃድ ውጭ መንቀሳቀስ አይችልም። ምናልባት ሌሎች የሲቪል እና ፖለቲካ መብቶች ደግሞ አሉ። መመረጥ አይችልም፣ መምረጥ አይችልም። ከነዚህ ውጭ እንደ ማንኛውም ሰው በህይወት የመኖር መብት አለው። ሌሎች ሌሎች መብቶቹም የተጠበቁ ናቸው። ከህመም ጋር ተያዘ ማረሚያ ቤቱ ኃላፊነት አለበት። በእጁ ያሉ ታራሚዎች የጤና ሁኔታ ወይም የህመም ሁኔታ ህይወታቸው ላይ አደጋ የማያስከትል መሆኑን የማረጋገጥ ኃላፊነት አለበት። ይህንንም ማድረግ ችለው ወይም ማድረግ ያለበት እንደየታራሚው የጤና የህመም ሁኔታና ደረጃ ተገቢውን ሕክምና እንዲያገኙ በማድረግ ነው። ይሄ መብት አለው ማንኛውም ታሳሪ። መልካም አቶ አመሃ እንደ ህግ ጠበቃ ሊያደርጉ ሊጠይቁ የሚችሉት ነገር አለ አሁን ባለበት ሁኔታ ለነገሩ ከጠበቃ በላይ ቅድም እንዳልኩት ማረሚያ ቤቱ ትልቅ ኃላፊነት አለበት። ምናልባት ግን በማረሚያ ቤቱ በኩል በአንድም ወይም በሌላ ምክንያት ደንበኛዬን መብት ለማክበርና ለማስከበር የማይችልበት ሁኔታ ካለ መከታተል እችላለሁ። ይህንንም የማድረግ ሀሳብ አለኝ። መልካም አቶ አመሃ መኮንን በስር ላይ የሚገኘው የፍትህ ጋዜጣ ዋና አዘጋጅ ተመስገን ደሳለኝ የህግ ጠበቃ ለሰጡኝ ሙያዊ ማብራሪያ ለጊዜው አመሰግናለሁ። እግዜር ይስጥልኝ፣ አመሰግናለሁ። አድማጮች የማረሚያ ቤቱን ባለስልጣናት አስተያየት ለማግኘት ያደረግነው ጥረት እስካሁን አልተሳካም። በህግ ጠበቃው አቶ አመሃ መኮንን የተነሱትን ጨምሮ የዘዋይ ማረሚያ ቤት የሚሰጠውን ምላሽ ለማቅረብ እንጥራለን። ሰፋ ወዳለው ሁለተኛው የምሽቱ ቅንብር ልውሰዳችሁ። የትግራይ ህዝብ ዲሞክራሲያዊ ንቅናቄ መሪ አቶ ሞላ አስገዶም ብዛታቸው በመቶዎች የተቆጠረ የድርጅቱ ታጣቂዎች ይዘው ወደ ኢትዮጵያ መግባታቸው ድርጅቱን ከመጉዳት ይልቅ ያጠናክረዋል ነው የሚሉት የቀድሞ የህወሓት ታጋይ ዶክተር አረጋዊ በርሄ ለአሜሪካ ድምፅ በሰጡት የሰሞኑን ሁኔታ የሚተነትን ቃለ ምልልስ። በሌላ በኩል ደግሞ ከወጡት መካከል አሁንም ሱዳን ውስጥ ያሉትን ለመመለስ ጥረት እየተደረገ መሆኑን የትህዴን ምክትል ሊቀመንበር አቶ መኮንን ተስፋዬ ተናግረዋል። የሱዳን ባለስልጣናት ከስድስት መቶ ከሚበልጡ ታጣቂዎች ላይ ትጥቅ መረከባቸውን ሱዳን ትሪቢዩን የሚባለው የኢንተርኔት የድረገጽ ጋዜጣ አመልክቷል። ለዝርዝሩ ሰለሞን አባተ። ሱዳን ትሪቢዩን የሚባል መሠረቱ ካርቱም የሆነ የኢንተርኔት ጋዜጣ ሰሞኑን ይዞ በወጣው ዘገባ የሱዳን ባለስልጣናት ከትግራይ ሕዝብ ዲሞክራሲያዊ ንቅናቄ መሪ አቶ ሞላ አስገዶም ጋር ከኤርትራ ግዛት የወጡና ሱዳን ከተማ ሐምዳይት የገቡ የስድስት መቶ ሰማንያ ሦስት ታጣቂዎችን መሣሪያ አስፈትተው መረከባቸውን አመልክቷል። እንዲያውም በኤርትራዊቱ የወሰን አቅራቢያ ከተማ ኦምሃጀር ላይ በኤርትራ ወታደሮችና በአቶ ሞላ ታጣቂዎች መካከል ግጭት ተፈጥሮ እንደነበርም መጠቆሙን ሱዳን ትሪቢዩን ዘግቧል። የሁኔታዎችን ሂደት ለማጣናት እያደረግን ያለነውን ጥረት ቀጥለናል። ኤርትራ የሚገኘው የትግራይ ሕዝብ ዲሞክራሲያዊ ንቅናቄ ምክትል ሊቀመንበር አቶ መኮንን ተስፋዬ ዛሬ በሰጡን ቃል አቶ ሞላ አስገዶም በግምገማ ስልጣን እንዲለቅ እንደሚደረግ ስላወቀ ነው ቀድሞ የወጣው ብለዋል። ለመሆኑ የሰሞኑ የትግራይ ሕዝብ ዲሞክራሲያዊ ንቅናቄ ሁኔታ ያለው ጫና ምን ይሆን? ሆላንድ የሚገኙትን የቀድሞ የህወሀት መሪ ዶክተር አረጋዊ በርሄን አነጋግሬ ነበር። ሰሞኑን ይሄ ወሬ ሰምተነዋል። ያው ሚዲያዎችም እያስተጋቡት ነው። ኢህአደግም የልብ ልብ ተሰምቶት ወሬውን በስፋት እያስተጋባው ይገኛል። የሆነ ሆኖ ግን እስከዚህ ድረስ ትልቅ ነገር የተፈጠረ ሆኖ አላየውም። እኔ በእርግጥ ሞላ አስገዶም አምስት መቶ የሆኑ ስድስት መቶ የሆኑ ከእሱ ጋር የነበሩት ታጋዮች ከደምህት ከድቶ ወደ ህወሓት ገብቷል፣ እጁ ሰጥቷል። ግን እዛ ትግል ሜዳ ላይ ደምህት ላይ ትህድን ማለት ነው የነበረው ኃይል ግን ከዛ በላይ በጣም የበዛ ስለሆነ ወደ አስር ሺህ ከዛም በላይ የሚገምቱት አሉ። ስለዚህ አንድ የአመራር አባል ሞላ አስገዶም ማለት ነው እና አምስት መቶ የሚሆን ታጋይ ከድቶ ወደ ኢህአዴግ መግባቱ በድርጅቱ ላይ የሚያመጣው ብዙ መናወጥ ያለ አይመስለኝም። ምክንያቱም ለጊዜው በእርግጥ መደናገጥ ሊፈጥርባቸው ይችል ይሆናል እንኳን አምስት መቶ አስር ሰውም ሲወጣ ያው መጠየቅ መደናገጥ አይቀርም። በተረፈ ግን በቅርጹም ይሁን በአሰራሩ በይዘቱ የሚያመጣው ለውጥ ያለ አይመስለኝም። ኢህአዴግም ከዚህ የአምስት መቶ ሰው መግባት የሚያካብተው ድል የሚገኝ አይመስለኝም። ለፕሮፓጋንዳ ፍጆታ ግን በእርግጥ ለተወሰነ ጊዜ ለአንድ ሳምንት የሚሆን የፕሮፓጋንዳ ፍጆታ ሊጠቀምበት ይችላል። አሁን ወደ አቶ መኮንን ተስፋዬ ልመልሳችሁ። በዚህ አምስት መቶ በሚባል ቁጥር አይስማሙም። የትግራይ ሕዝብ ዴሞክራሲያዊ ንቅናቄ ትሕዴን፣ ምክትል ሊቀመንበር ናቸው አቶ መኮንን ተስፋዬ። በዚሁ ዛሬ በሰጡን ቃል አቶ ሞላ አስገዶም በግምገማ ስልጣን እንዲለቅ እንዲደረግ ስላወቀ ነው ቀድሞ የወጣው ብለዋል። ሓደ ሚትን ዓሰርተ ሓምሽተን ተጋድልቲ እዩ ወሲድዎም ነይሩ ካብዚ ሚትን ዓሰርተ ሓምሽተ ተጋድልካ እቶም መርባዕ ሸመንተ እናብ ወድቦም ተመሪቶም ኣለዉ ባዕሎም መፅኦም ኣለዉ ካብኡ ውን አንድ መቶ አስራ አምስት ወታደሮችን አታሎ ወስዶ ነበር። ይሁን እንጂ አርባ አምስቱ ሁኔታውን ስለተረዱ ተመልሰዋል ብለዋል። አቶ መኮንን አሁንም ቢሆን ሱዳን ምድር ላይ ያሉ ጥቂት የቀሩ ታጣቂዎችን ለመመለስ ጥረት እያደረጉ መሆናቸውን ጠቁመው ይሁን እንጂ ትናንትናና ዛሬ እንደሚሰማው በኃይላቸውና በሌሎች ወገኖች መካከል የተካሄደ የተኩስ ልውውጥ አለመኖሩን ተናግረዋል። ድርጅታችን ኃያልና ጠንካራ መሆኑ የሚታወቅ ነው የሚሉት የትህዴኑ መሪ መኮንን ተስፋዬ ሌሎች ድርጅቶችን ማሳነስ የአቶ ሞላ አመለካከት ሊሆን ይችላል ብለዋል። ሁሉም ምናጥነት ንዲሞክራሲ ንተክህል እዩ ዝቃለስ ካለት ውድባት እውን ከከም ኣቅመን ከከም ዘረጀ ዝቀለሳ ከም ዘለዋ ዝፈልጥ በአንድ የሰመረች ኢትዮጵያ የሚያምኑ ድርጅቶች በዶክተር ብርሃኑ ነጋም ድርጅቶችም ሆነ በሌሎች ላይ የሚናገረው ሌሎችን አሳይቶ ራሱን ለማተለቅ ነው። ከሞላ የሚበልጥ እንጂ የሚያንስሰው የለም ብለዋል። መኮንን ተስፋዬ መኮንን አክለውም ከድርጅታቸው 25 የማዕከላዊ ኮሚቴ አባላት ከአቶ ሞላ በስተቀር አንድም የወጣ አለመኖሩን ገልጸውልናል። ወጣ የሚባለው ቁጥር አቶ መኮንን ተስፋዬ 115 ነው ብለው ከዛም 45 መመለሱን ቢናገሩም በሱዳን ትሪቢዩን ላይ የወጣው መግለጫ ከ600 በላይ ታጣቂዎች ለሱዳን መንግሥት ባለሥልጣናት መሳሪያ ማስረከባቸውን መናገራቸውን ቀደም ሲል ጠቁመናል። ይህ ቁጥርና በአጠቃላይ ያለው ሁኔታ ትርጉሙ ምንድን ነው? አሁን ደግሞ ወደ ህወሀቱ አንጋፋ ታጋይ ወደ ዶክተር አረጋዊ በርሄ ልመልሳችሁ። በእርግጥ ቁጥሩ በዛ ስላለ ማለት ማለት ከመቶ በላይ ስለሆነ እንዴት ሊሆን ይችላል የሚለው ጥያቄ ማንሳቱ ተገቢ ነው። ነገር ግን ምንድን ነው? ሁለት ነገሮች ማየት ያስፈልገናል። አንደኛ እነዚህ አሁን ተመለሱ የሚባሉት ከዱ የሚባሉት ታጋዮች ኢህአደግን ኮን ነው ኢህአደግ አፋኝ ነው ጨቋኝ ነው መብታችን ረግጧል፣ ድህነትን አስፋፍተዋል፣ ስለዚህ መታገል አለብን ብለው ከህወሀት በአጠቃላይ ከኢህአዴግ ደግሞ በተለይ ሸሽተው የወጡ ናቸው። በዛ ላይ ደግሞ መጨመር ያለብን ነገር ካለ ብዙ ወጣት ነው አገሩን ጥሎ እየወጣ ያለው። ምክንያቱም ጭቆናውንም ድህነቱንም በሁሉ ገጽ ፖለቲካውም ኢኮኖሚውም ስላስጨነቀው የግድ በየአቅጣጫው እየወጣ ነው ያለው። በብዛት ባህር እየበላው ነው ያለው፣ ምድረ በዳ እየበላው ነው። እነዚህ የወጡትም ለመታገል ነው የወጡት። ቢፈልጉ ኑሮ ወደ ተራ ስደት ዝም ብለው ማምራት ይችሉ ነበር። ነገር ግን አይ እንታገላለን ብለው ነው የወጡት። አንድ ጭብጥ ይሄ ነው። ከገቡ በኋላም ያገኙት ሁኔታ የሚመቻቸው አልነበረም። እኔም እንደሚገባኝ ግማሹ አስር አመት፣ ግማሹ አስራ አምስት አመት ያደረገ ታጋይ ነው እዛ ያለው እና እዛ ሄዶ ቁጭ ካለ ቁጭ ብሎ ዝም ብሎ ተቀላቢ ብቻ ከሆነ አይመቸውም። እሱ የወጣው አገሩን ላይ ያለው ጨቋኝ ስርዓት ለመገርሰስና ዲሞክራሲያዊ ስርዓት ለመትከል ለማቋቋም ስለሆነ እዛ ሂዶ ቁጭ ማለቱ አይቀበለውም ስለማይቀበለው ብዙ ቅሬታዎች እያካበተ መጥተዋል። በዛ ላይ ደግሞ አንዳንድ ጠንካራ የሆኑ ታጋዮችም ተገድለዋል። እነ ኮሎኔል ፍስሐ የሚባሉ ከመካከሉ ጠንካራ ታጋዮች የነበሩ በእውነት የሚታገሉ ሰዎች ተገድለዋል። ይሄ ሁሉ ቅሬታዎች ተሰብስቦ እንግዲህ በታጋዩ ላይ በቀላሉ ነው የሚሰራጨው፣ እና ይሄን አይነት ስሜት ያካበቱ ሰዎች ለነ ሞላ ጥሩ ሊሰባሰቡ የሚችሉ ሀይሎች ናቸው። በዛ ላይ ደግሞ የአደግ የስለላም እንትንም እየጨመረበት ሊሄድ ይችላል። ማለት ውስጥ ገብተው የሚያደራጁ እንደምታውቁት፣ ኢህአደግ አምስት ለአንድ በሚለው አደረጃጀት የታወቀ ነው። ህዝባችንን በአጠቃላይ ጨፍድዶ ይዞት ያለ በዚህ አምስት ለአንድ የሚባል አደረጃጀት ነው። ኢቨን ዩኒቨርሲቲ ውስጥም ያለ አደረጃጀት ነው። ይሄ አምስት ለአንድ አገሪቱ በሙሉ በዚህ ነው የምትያዘው ያለች ስለዚህ ይህም ተሞክሮ ስላለው በዛ ውስጥ አስገብቶ ይህን ስራ እንዲሰራ ከማድረግ የተነሳም ሊሆን ይችላል። ስለዚህ እነዚህ ሁለቱ ሁኔታዎች አዳምረን አጠቃለን ስናይ በዛ ያለ የደምህት ሰራዊት ከድቶ መውጣቱ ብዙ የሚያስገርም ሆኖ አይታየኝም። ለኔ ዶክተር አረጋዊ ትህዴን ባወጣው ድርጅታዊ መግለጫ፣ እርሶ በገለጿቸው ዓመታት ውስጥ በ14 ዓመታት የትግል ጉዞ ይላል ድርጅታችን ትህዴን በማኅበራዊ ኢኮኖሚያዊ፣ ፖለቲካዊና ወታደራዊ መስክ ከፍተኛ ድሎችን እያስመዘገበ መጥቷል ብሏል። እርሶ ደግሞ የሚገልጹልኝ የሚያደራጀው ሰራዊት የተቀመጠ ሰራዊት መሆኑን ነው። ለዚህም ነው የተጋለጠው ለእንደዚህ አይነት ድርጅት ነው የሚሉኝና እንዴት ነው ሁለቱን ነገሮች የሚያዩአቸው እርሶ ያሉኝን ሀሳብና ድርጅታዊ መግለጫውን የትህዴንን አይ የትህደን ወይም የደምህት መግለጫ አስመዝግበናል፣ የሚለው ድል ምንድን ነው ያስመዘገበው ድል? ምድር ላይ መሬት ላይ እኮ መታየት አለበት። ምንድን ነው ያስመዘገበው ድል? እኔ እስከማውቀው ድረስ ይሄ ነው ያስመዘገበው ድል ብዬ ልጠቅሰው የምችል የለኝም። ምናልባት እንደ ድል ከተቆጠረ ሰራዊቱ እየበዛ ሂደዋል። የሰራዊቱ መብዛት ደግሞ የደምህት እንቅስቃሴ ሳይሆን ማለት የደምህት ፖለቲካዊ ወይም ፕሮፓጋንዳዊ እንቅስቃሴ ሳይሆን የኢህአደግ አፈና የኢህአደግ ጭቆና እና ኢትዮጵያ ውስጥ ኑሮ እየከፋ መሄዱ በሁሉም አቅጣጫ ወጣቱ ከቀየው ከሀገሩ እየተፈናቀለ እንዲወጣ የፈጠረው ሁኔታ ነው። ስለዚህ በምንም መለኪያ ይሄ ደምህት ከወጣ ወዲህ ይሄ ኢኮኖሚያዊ፣ ፖለቲካዊ፣ ወታደራዊ ውጤቶች አስመዝግበዋል ድሎች አስመዝግበዋል። የሚለው ዝም ብሎ ሰማይ ላይ ያለ የተንጠለጠለ ነገር እንጂ ምድር ላይ የሚታይ ነገር አለ ብዬ አላውቅም አላይምም። ክቡራትና ክቡራን አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በአስራ አራት ሰላሳ አንድ መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት ትኩረት በማድረግ የሚሰራጨው ልዩ የግማይ ሰዓት ዝግጅታችን የዛሬው እዚህ ላይ ያበቃ። ለአሁኑ በመስክና ዚህም ባሉ ዘጋቢዎችና ባልደረቦች ስም ለምሽት 3 ሰዓት በአጭር ሞገድ 1922ና 25 ሜትር ባንዶች በሚተላለፈው መደበኛ ስርጭታችን መልሰን እስክንገናኝ በቀጠሮ የምሽቱ አስተናጋጃችኋለሁ ከበደ ፕሮግራሙን ከመራችልን ጽዮን ግርማና ከስርጭት መሐንዲሱ ጋር በመሆን በዚሁ ይሰናበታለሁ። ሶስት ሰዓት ላይ እንገናኝ። መልካም ምሽት